የባህል መድረክ ቀይ ቢጫ አረንጓዴ የሶስቱን ቀለማት ባካችሁ፣ ሰዎች እንዳለ ተዉት፣ ሰሐጤና ጉንደት፣ መተማ አድዋ ላይ ማይጨው ያለቁት ለዚች ባንዲራ ነው፣ መልኳን አታጥፏት። ነጋድራስ እሸት የተሰማ የአድዋን ድል በማስመልከት ከቋጠሯቸው አጫጭር ስነ ግጥሞች የተወሰደ ግጥም ነው። ጤና ይስጥልኝ አድማጮች፣ እንኳን ለመቶ ሃያ አንደኛው የአድዋ ድል በዓል አደረሳችሁ። የነጋ ድራስ እሸቴ ተሰማን ስነ ግጥም ያደረሱን የልጅ ልጃቸው አቶ ታደለ ይድነቃቸው ተሰማ አድዋ የኢትዮጵያ ብቻ ሳይሆን የመላው የጥቁር ሕዝብ የድል በዓል ነው። የዓለም ጥቁሮች ሲያከብሩት እኛ ልንኮራበት እንጂ ልንወጋገዝበት አይገባም። እንኳን ለአድዋ ድል በዓል አደረሰን። ለበዓሉ መታሰቢያ ከአያቴ ከነጋድራስ ተሰማ እሸቴ ግጥሞች አንዱን ልኬላችኋለሁ ብለዋል። በዕለቱ ዝግጅታችን የአድዋን ታሪክ የሚነግሩንን የታሪክ ባለሙያ ይዘን ዘንድሮ የቱሪዝም ሚኒስቴር የአድዋ ድል በድምቀት እንዲከበር ለማድረግ ያደረገውን እንቅስቃሴ፣ እንዲሁም ወጣቶቹ የአድዋ ተጓዦች የጉዟቸውን መጠናቀቂያ እናያለን። መልካም ቆይታ። ጉዞአችንን በስኬት አጠናቀናል። የኢትዮጵያ አምላክ ክብር ይመስገን። በአድዋ ድል ክብረ በዓል ላይ ተገናኝተናል። እንኳን አደረሳችሁ ሲሉ የዘንድሮዎቹ የአድዋ አራት ተጓዦች በጠዋት መልእክት አድርሰውናል። በኢትዮጵያ ቅርስ ጥናት ጥበቃ ባለስልጣን ወደ ዓለም አቀፍ ቅርስ ማህደር የሚገቡ የኢትዮጵያ የቅርስ አስተዳደር ሰነድ ዝግጅት ከፍተኛ ኤክስፐርት አቶ ኃይለ መለኮት አግዘው በአድዋ ታሪክ ላይ የተለያዩ ጽሑፎችን ለአንባቢያን አቅርበዋል። በፊት የአድዋ ድል እንዲሆን ወይም የአድዋ ጦርነት እንዲመጣ ቅድመ ሁኔታዎች የነበሩ ብዙ ነገሮች ነበሩ። አድዋ እንደዚሁ በራሱ እንደ ጦርነት ሆኖ አልመጣም። የአውሮፓ ሀያላን መንግስታት በተለይ አፍሪካን በተለያዩ የራሳቸው የቅኝ ግዛት ክልሎች ውስጥ ለማዋል ከፍተኛ ጥረት አድርገዋል። በዚህም ተስማምተዋል። ይህ የራሳቸውን አፍሪካ ውስጥ ድርሻቸውን ተከፋፍለዋል። ይህ ከመሆኑ አስቀድሞ ግን ስዊዝ ቦይ መከፈት እንዲሁም ደግሞ በቀይ ባህርና በአካባቢው ባለው የጂኦ ፖለቲካ ቀይ ባህርን የመቆጣጠር የአባይን ምንጭ የመቆጣጠር ሂደቶች ውስጥ ተደጋጋሚ ጦርነቶች በኢትዮጵያ አከናውናለች። እነዚህም አንዱ ከአድዋ ጦርነት በፊት የተደረገው የጉራ፣ የጉንደት እንዲሁም ደግሞ ከጣሊያን ጋር በሳቲ እና በዶጋሊ የተደረገው ጦርነት ዋና ዋናዎቹ ናቸው። በሀያኛው ክፍለ ዘመን ዓለም ትኩረቱና ፊቱን ኢትዮጵያ ላይ እንዲያደርግ ካስገደዱት ጥቂት ክስተቶች መካከል አንዱና ዋናው የአድዋ ድል ነው በማለት ታዋቂው የታሪክ ተመራማሪ ባህሩ ዘውዴ መናገራቸው ተዘግቧል። በዚያን ጊዜ የቅኝ ግዛቶች ቀደው ያወጧቸው አዳዲስ አካባቢዎች ይላሉ አቶ ኃይለ መለኮት አግዘው በመቀጠል በኢትዮጵያ ላይ ለተከሰቱ በርካታ ጦርነቶች መንስኤ ለመሆን በቅተዋልም። አድዋ ከዚያ በኋላ ለነበረው አርበኝነት መሰረት የጣለ ድልም ነው ሲሉ አቶ ኃይለ መለኮት አክለዋል። በአስራ ስምንት ሰባ ዘጠኝ እንግዲህ ያው የዶጋሊ ጦርነት ተደርጎ ጣሊያኖችን ባናስወጣም ከኤርትራ ዶጋሊ ጦርነት በአሳሉላ ታላቅ የጦር ሰውነት ሲያስመሰከረ እና ለቅኝ ግዛት አልገዛም ባይነታችንን ያሳየ ነበረ። ከዛ በመቀጠል እንግዲህ የነበረው ጦርነት የኩዋት ጦርነት የምንለው ራስ መንገሻ በኢጣሊያኖች ድል የተደረጉበት ጦርነት ነው። በኋላም ላይ ደግሞ ከአጼ ሚኒሊክ ጋር ውጫሌ ላይ በተደረገው ውል የአንቀጽ አስራ ሰባት ኢትዮጵያ በጣሊያን ስር ተገዥ እንደሆነች የሚገልጸው ውል ወደ ጦርነት እንድናመራ ተደርጓል። ስለዚህ የኢትዮጵያ ጦር ከአዲስ አበባ እስከ አድዋ አንድ ሺ ስልሳ ስድስት ኪሎ ሜትር በመጓዝ በአድዋ ጦርነት የኢጣሊያን የተቀረውን የኢትዮጵያን ክፍል የመያዝ ሕልም አክሽፏል። ያ ማለት የተቀሩት አንዳንድ ቦታዎች በምስራቅም ይሁን በሰሜን ኢትዮጵያ የቅኝ ግዛቶች ቀደው ያወጧቸው ግዛቶች ተፈጥረዋል። መረማመጃም ሆነው በኋላ ላይ በኢትዮጵያ ላይ ለተከሰቱ ብዙ ጦርነቶች እና ጉዳቶች አሁንም ላሉት አንዳንድ ፖለቲ ፖለቲካዊና ማህበራዊ ችግሮች መንስኤ ሆነዋል። ነገር ግን አድዋ ለብዙ ኢትዮጵያውያን ከዛ በኋላ ለነበረው ማርበኝነት መሰረት የጣለ ድል ነው። የአድዋ ተራሮች ማውንቴን ኮንፈረንስ እንዳውም እዛ አካባቢ በትግርኛ ሐጹረ ጽዮን ይባላሉ። የጽዮን ጠባቂ ተብሎ የሚታወቁ ተራሮች ናቸው። ኋላ ላይ ደግሞ ለታላቁ የአድዋ ድል መሰረት የሆኑት እና አድዋ እንደዚሁ በጦርነቱ ብቻ አይደለም የሚታወቀው። አድዋ አክሱምን ይዞ ተራዩ ተራራ በስተሰሜን ገንደብታን ይዞ የሃ በዛ መስመር ያለ ታላቅ የኢትዮጵያ የስልጣኔ መሰረት የሆነም ስፍራ ብዙ ሰዎችን የአድዋ ድልንና አድዋን ብቻ ነው አያይዞ የሚያዩት። እና አድዋ የኢትዮጵያ ታሪክ ውስጥ ብዙ ብዙ አበርክቶ ያለው አካባቢ ነው። ወጣቱ ህብረተሰብ ደግሞ በአሁኑ ሰዓት እርግጥ ክብረ በዓሉን በብሔራዊ ደረጃ መንግስት አሁን በትልቅ አከባበር እየወሰደው ነው፣ ተዳክሞና ተቀዛቅዞ ነበረ። ባለፉት ጥቂት አስርተ ዓመታት አድዋ ብቻ ሳይሆን እንግዲህ የካቲት አስራ ሁለት አከባበርም ትክክለኛውን የሚዲያ ሽፋን የማግኘት አለበት ወጣቱ የበለጠ እንዲያውቀ ለማድረግ እና አርበኝነትን ፓትሪዮቲዝምን በኢትዮጵያ ውስጥ ያሰረጸ ታላቅ ስፍራ ነው እና አድዋ ለወጣቱ የነጻነት ፋና የነፃነት ቀንዲል ሽቡ ምንለው ነው አድዋ የአድዋ በዓል አከባበር ዘንድሮ ከምንጊዜውም በላይ እንዲደምቅ መስሪያ ቤታቸው እንደሰራ የገለጹልን በባህልና ቱሪዝም ሚኒስትር የህዝብና የአለም አቀፍ ግንኙነት ዳይሬክቶሬት ዳይሬክተር አቶ ገዛሀኝ አባተ በመቀጠል እንግዲህ የባህልና ቱሪዝም ሚኒስቴር ከተሰጠው ተልእኮ አንጻር የብሔር ብሔረሰቦችን ህዝቦች ታሪክ ባህል ስነ ጽሁፎቻቸውን ቅርሶቻቸውን በመጠበቅ በማልማት ከትውልድ ወደ ትውልድ ማሸጋገር ነው ሁለተኛ ደግሞ የልማት ቁልፍ መሳሪያ እንዲሆን ማድረግ ነው። ስለዚህ ከዚህ ጋር ተያይዞ በዘንድሮ ዓመት ከዚህ በፊት በተለያየ በክልሎችና ባህልና ቱሪዝም ሚኒስቴርም ከሚመለከታቸው አካላት ጋር ሆኖ በስፋት ባይሆንም በዓሉ ሲያከብር ነው የቆየው። አሁን ግን ዘንድሮ በተለየ መልክ የቱሪስት መዳረሻ ለማድረግ ታሪካችንን ወደ ትውልድ ለማሸጋገር በተለይ አሁን ከተያዝነው የድህነት ቅነሳ ወይንም የህዳሴ ጉዞ ጋር በማስተሳሰር ከአባቶቻችን የወረስነውን የጀግንነት ታሪክ ለመድገም፣ ስለዚህ በዚህ መልክ በአሁኑ ሰዓት የምንገኘው አድዋ ከተማ ነው። በተለያዩ ዝግጅቶች ስናከብር ነው የቆየ ነው። በፓናል ውይይቶች፣ የሙዚቃዊ ድራማዎች፣ የስዕል ኤግዚቢሽን ተመለከቱ በርካታ ስራዎች የሙዚቃ ድራማም ጭምር የተሳተፈበት ወይም መልእክት የተላለፉበት ፕሮግራሞች ተከናውነዋል እና አካባቢውን በማልማት ፋሺስት ጣሊያን ወረራ ጊዜ ታሪክ የነበራቸው የተለያዩ ሀገሮች ለምሳሌ እንደ ውጫሌ ውጫሌ ውል የተደረገበት የኢስማ ንጉስ ቦታንም ጭምር አርባ ሁለት የሚሆኑ የሚዲያ አካላት በቦታው በመገኘት ቦታ ያለበትን ሁኔታ በማየት ወደ ትግራይ ክልል ተጉዘዋል። ስለዚህ ውጫሌም የክልሉ ባህልና ቱሪዝም ቢሮ ልዩ ትኩረት ሰጥቶት የቱሪስት መዳረሻ ለማድረግ ከአካባቢው ኅብረተሰብ ጋር በመነጋገር ቦታ በመቀበል ቦታውን ያስከበረበት ሁኔታ ታይቷል። ስለዚህ በቀጣይ ሌሎችም አሉ አድዋ ድልጋ ተያይዘው ወደ ቱሪስት መዳረሻነት ሊቀየሩ የሚችሉ ቦታዎች አሉ፣ በተለያዩ ክልሎች እነዚህን በማልማት በቀጣይ ሀገራችን ውስጥ የሚመጣው ቱሪስት የጥቁሮች ድል የሆነ የኢትዮጵያዊ ኩራት የሆነውን አድዋ ድል በቱሪስት መዳረሻነት ለማድረግ የምንሰራውን ስራ አጋዥ ይሆናል ብለን ነው እየተንቀሳቀስን ያለ ነው። በዚህ አግባብ ነው ዘንድሮ እያከበርን ያለ ነው። እንኳን ለአድዋ በዓል አደረሳቸው ሲሉ ወደ ጣቢያችን ስልክ የደወሉት በሰሜን አሜሪካ ነዋሪ የሆኑትና በዓለም አቀፍ ሕብረት ለፍትህ የኢትዮጵያ ጉዳይ ተጠሪና የጣሊያን መንግስት ለኢትዮጵያ ካሳ እንዲከፍል በመሟገት ላይ የሚገኙት አቶ ኪዳኔ አለማየሁ ለሰማንያኛ ጊዜ በተከበረው የሰማዕታት ቀን መታሰቢያ ጠቃሚ ሁኔታዎች መከሰታቸውን ገልጸዋል። በዚህ ሰማንያኛው ዓመት የሰማዕታት ቀን ክብረ በዓል በጣም ጠቃሚ ሁኔታዎች ተከስተዋል። ከነዚህ ውስጥ በሮም ከተማ ጣሊያኖችና ኢትዮጵያውያን ወገኖቻችን ስብሰባ አከናውነው ነበረ። እዚያ ስብሰባቸው ላይ ሶስት ጉዳዮች ላይ ነው ያተኮሩት። አንደኛ አንድ አውደሬይ ማለት በእንግሊዝኛ ኤግዚቢሽን፣ ፋሽስቶች ኢትዮጵያ ላይ የፈጸሙትን ግፍ የሚያንጸባርቁ ፎቶግራፎች የታዩበት ነው። ሁለተኛው ነገር ደግሞ በጣም በእውነቱ የሚያስደስተው የሚያስገርመው ይመስለኛል ጣሊያኖቹ እዛ ጉባኤ ላይ አይሁዶች ላይ ለደረሰው የጦር ወንጀል ነረምበርግ የተሰኘ የፍትህ ሂደት ነበረ እና በኢትዮጵያ ላይ ስለደረሰው ከዛ የባሰ ጠንቅ ለምንድን ነው ተመሳሳይ ፍትህ ያልተከናወነው? እነዛ ወንጀለኞቹ ፋሽስት ጣልያኖች ለፍርድ ለምን አልቀረቡም? ብለው በዛ ውይይት አከናውነዋል። እና ሶስተኛው ነገር ደግሞ አንድ ፊልም እነ ቫሌሪዎች ሪያቼ የሰሩት ደብረ ሊባኖስ ገዳም ድረስ ሄደው የአይን ምስክር የሆኑ የኢትዮጵያዊ መልእክቱ ያነጋግረው እና ሌላም ሌላም የተካተተበት ሽልማት ያገኘ ፊልም ጥናታዊ ፊልም ያ ታይቷል። እና በእውነቱ በዚህ ዓመት ሮም የተከናወነው የሚያስደንቅም የሚያስደስትም ምስጋና የሚገባ ነው። በእኛም በድርጅታችን ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የምስጋና ደብዳቤ ልከንላቸዋል። ኢጣሊያ ለኢትዮጵያ ካሳ መክፈል አለባት ሲሉ የሚወተውቱት አቶ ኪዳኔ አለማየሁ ሰማንያኛው የሰማዕታት ቀን በልዩ ልዩ የዓለም ከተሞች በጸሎ ት በስብሰባ ብሎም በተቃውሞ ሰልፎች መዘከሩን ገልጸዋል። ይህን የካሳ ጥያቄ በተመለከተ በባህልና ቱሪዝም ሚኒስቴር የህዝብና የዓለም አቀፍ ግንኙነት ዳይሬክቶሬት ዳይሬክተር አቶ ገዛሀኝ አባተን ጠይቀናቸው ነበር። በነገራችን ላይ የካሳ ጥያቄ ብቻ ሳይሆን የጣሊያን መንግስት ታሪካችንን በልማት እናደሳለን የሚል መልካም ዝምድና፣ መልካም ጉርብትና፣ መልካም የግንኙነት ነው ያለን። ስለዚህ በልማት በኩል አሁንም አጋር ናቸው። ጣሊያን ህዝብና መንግስት የምናከብረውና የምንዘክረው በዓል በጠላትነት የሚያይ ሳይሆን በልማት ስራ እነሱም የፋሽስቱን ወረራ የሚቃወሙና ታሪኩን በልማት እንደሚቀይሩ የሁል ጊዜ የውጭ ግንኙነት ስራችን ነው የሚሆነው። በተጨባጭ በባህልና ቱሪዝም በምናደርጋቸው ስራዎች ይህንን ነገር በደንብ ይደግፉታል። ስለዚህ በተለያዩ የዲፕሎማሲ ስራዎቻችን ላይ አሁን ያለን ቅርበት ወደ ልማት የሚያመጣ ስለሆነ እሱ በሂደት አሁንም ያለ ነው። እንደ ማንኛውም ሀገር ዘላቂ ጠላት ዘላቂ ወዳጅ የለንም፣ ቋሚ ጠላት ቋሚ ወዳጅ የለንም ነው የሚለው መንግስታችን። ስለዚህ በዚህ መልክ ያንን መጥፎ ጠባሳ ባለን አሁን ዲፕሎማሲ ግንኙነት የተሻለ ለማድረግ ነው ጥረት ተደርጎ የሚሰራው። ይሄ በካሳም ብቻ ሳይሆን አሁን ያለው የውጭ ግንኙነት ውጤት ስለሆነ ጥሩ ሀሳብ ነው። እኛም በዛ መልክ ነው እየሄድን ያለ ነው ማለት ነው። 121ኛውን የአድዋ ድል ክብረ በዓል ከሶሎዳ ተራራ ግርጌ ያከበሩት የአድዋ አራት ተጓዦች ከትናንት በስቲያ በጉዞ ማስታወሻቸው ላይ እንደከተቡት የ5000 ዓመታት ታሪክ ባለቤት በሆነችው ጥንታዊቷ የዳዕማት ስልጣኔ መዲና የሃ ከተማ ገብተናል። ዳግማዊ አጼ ምኒልክ በዚህ ቦታ ላይ በአድዋ ድል ዋዜማ የካቲት 22 ቀን ሁለት የብስራት ዜና ሰምተዋል። ይህን ተሰማናደውን የአውሳ ጦርነት ድልና የራስ ስብሐትን ጣሊያኖችን ከርቶ ወደ ኢትዮጵያ መቀላቀል ሲሉ ጽፈዋል። በኢትዮጵያ ቅርስ ጥናት ጥበቃ ባለስልጣን ወደ ዓለም አቀፍ የቅርስ ማህደር የሚገቡ የኢትዮጵያ የቅርስ አስተዳደር ሰነድ ዝግጅት ከፍተኛ ኤክስፐርት አቶ ኃይለ መለኮት አግዘው ሚኒሊክ ከአድዋ ድል በኋላ የሀገርን ህልውና በማስጠበቅ ከተሞችን በመቆርቆር ያቆዩልን ስራ ትውልድ ሁሉ ሊዘክረው ይገባል፣ የእቴጌ ጣይቱም ታሪክ ህያው ሆኖ ይወሳል ሲሉ ተናግረዋል። ብዙ ሰዎች ሚኒሊክ ከአድዋ ጦርነት ካገኘው ጦር መሳሪያ ተነስቶ ነው ደቡብ ኢትዮጵያንን የተቆጣጠረው፣ እንደዚህ ያደረገው፣ እንዲህ ያደረገው የሚል በአጼ ሚኒሊክ እና በጦርነቱ ላይ ያሉትን ሰዎች ምግባር እና ተግባር ለማንኳሰስ ብዙ ብዙ የሚጥሩ እና የሚጽፉ ሰዎች አሉ። ነገር ግን የሚኒሊክን ስብና ራሱ ጠላት ኢጣሊያ በተለያዩ ስዕሎች የገለጸበት ቪቫ ሚኒሊክ ብሎ ያወደሰበት ስለሆነ ሚኒሊክ በኢትዮጵያ ታሪክ የሚሆን ካድዋ በኋላም ዘመናዊ ከተማ ምስረታ፣ ነጻ ሀገር መስርተው ድንበር በመካለል የኢትዮጵያን ሕልውና በማስጠበቅ ያደረጉትን እንቅስቃሴ ትውልድ ሁሉ ሊዘክረው ይገባል። ባለቤታቸው እቴጌ ጣይቱም እጅግ ከፍተኛ የጦር ኮማንደር የነበሩ የመቀሌውን ምሽግ በማስለቀቅ ከፍተኛ ሚና የተጫወቱ ከዛ በፊት ደግሞ በአምባላጌ ላይ በተደረገው ጦርነት ብዙ ጀግኖች ነራስ መኮንን እነ በሻህ ቡዬ የመሳሰሉ ታላላቅ የጦር መኮንኖች ትልቅ ስራ የሰሩበት በመሆኑ እንደውም በአድዋ ጦርነት ላይ የተሳተፉ ጀግኖቻችን በስማቸው መንገድ ሊሰየም ሙዚየም ሊከፈት አደባባይ ሊሰራ የግድ ነው እና ይህንን አላደረግንም። እና አሁን ለነ ቦብ ማርሌይ ለአንዳንድ ኤላስቲክ ፋብሪካዎች ነው አደባባይ እየሰየምን ያለ ነው። እጅግ ይሄ ለታሪካችን ጠባሳ ነው፣ ጥቁር ነጥብ ነው ለማለት ነው የምደፍረው። ከዚህ እሳቤ መራቅ ይኖርብናል። ሚኒሊክ ባቆየው ነፃ ሀገር ላይ ነው አሁን ብዙዎቻችን የመብት ጥያቄዎቻችንንም ሆነ ሌሎች ነገሮችን የምንጠይቀው። ስለዚህ እና አፄ ሚኒሊክ ያደረጉት ተጋድሎ በግለሰባዊ ስብዕናቸው እንዲሁም በማህበራዊ ተጋድሎ ያደረጉት እሳቸውን ተከትሎ የደውም ሰራዊት ሆነ ሌላውም ሊመሰገንና ሊከበር ይገባዋል። እነሱ ለሞቱ እነሱ ለደሞ፣ እዚህ አንዳንዶች የምንዘልፍበት ምክንያት ሊኖር አይገባም ባይ ነኝ። ስለዚህ አድዋ ታላቅ ክብረ በዓል መሆኑ ታውቆ በዓለም ዙሪያ አሁን ብዙ ጥቁሮች እያከበሩት ነው። በአሜሪካም አንዳንድ ከተሞች ውስጥ ህጋዊ እውቅና እያገኘ እየተከበረ ነው። የኢትዮጵያ ህዝብና መንግስትም የተለያዩ ክልሎችም ህዝብም ዘር ሃይማኖት ቋንቋ ሳይለየው የተዋጋበት፣ የደማበት፣ የሞተበት እና በነፃነት ያኖረን ድል ስለሆነ በዚህ ስሜት ሊከበር ይገባዋል ባይ በተለመደ መልኩ የአድዋ ክብረ በዓል ላይ የተጋበዙት የቀድሞ የደቡብ አፍሪቃ ፕሬዚዳንት ታምቦ ኤምቤኪ የአድዋ ድል በዓልን የመላው አፍሪቃ ሀገራት በዓል ማድረግ ይቻላል ሲሉ መናገራቸው ተዘግቧል። አድማጮች መልካም በዓል እያልኩ ለቃለ ምልልሱ የተባበሩንን በዶይቼ ቬለ ስም እያመሰገንኩ የምሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።